ሕዝቤ ሆይ ከባቢሎኑ ውጡ። የሦስቱ መልአክ መልእክት በሚል ርዕስ ተከታታይ የሆነ መልእክት በፓስተር እሱ ባለው ምህረት ይዘንላችሁ ቀርበናል እንግዲህ በዚህ ግሩም ድንቅ በሆነው መልእክት እንደምትባረኩ ተስፋ እናደርጋለን። ላላችሁ ጥያቄ በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 82 81 82 ላይ በጽሁፍ መልእክት ብታደርሱን መልእክቶቻቸውን ልናስተናግድ ዝግጁ መሆናችንን እንገልጽላችኋል። የእግዚአብሔር ቸርነትና ምሕረት ከሁላችን ጋር ይሁን። አሁን ወደ ፕሮግራሙ እናመራለን። እግዚአብሔር ይባርካችሁ። ዛሬም እንደገና ከእናንተ ጋራ በራይ ምዕራፍ 14 ቁጥር 6 እስከ 12 ያለውን የጀመርነውን የመጽሐፍ ቅዱስ ጥናት አብረን እናጠናለን። ክፍል ሶስት የመጨረሻውን በተለይም ደግሞ የሶስተኛውን መላእክት መልእክት ነው አብረን የምንመለከተው። እዛ ክፍል ደግሞ ምንድን ነው? ስለ መጀመሪያው መልእክት ታይተናል። ምንድን ነው የመጀመሪያው መልአክ የሚለው የሚያስተምረው የሚናገረው? ሁለተኛውስ መልእክት ደግሞ ምንድን ነው ያስተማረው የተናገረው እንደገናም ደግሞ ያስጠነቀቀው አለምን ሶስተኛ ውስጥ ደግሞ መልአክ የሚያስተምረው ምንድን ነው? ይህ መልአክ ምንድን ነው እያለ ያለው የሚለውን አብረን እናያለን ማለት ነው። መጽሐፍ ቅዱሳችን ከፍተን በተለይም ደግሞ በራይ ምዕራፍ 14 ቁጥር ዘጠኝን ሂደን በምንመለከትበት ጊዜ እንዲህ የሚል ቃል እናነባለን። በጌታ ስም አነባለው። ሶስተኛውን መልአክ ተከተላቸው ይላል። አሁን ተከተላቸው ነው የሚለው ተከተላቸው ነው። ሁለተኛው ተከተለው ነበር። ምክንያቱም ከመጀመሪያው ከሁለተኛው በፊት አንድ የሄደ መልአክ ስለነበረ ማለት ነው። ስለዚህ ይህ ሶስተኛው ሁለቱን ስለነበረ የሚከተ አጀባቸው ማለት ነው። እነዚህ የተለያዩ መልእክቶች አይደሉም፣ ነገር ግን አንድ አይነት መልእክቶች ነው። መልእክቱን በጣም እያጠናከሩ ያሉ እንደሆነ ከዚህ በፊትም በደንብ አድርጌ ተናግሬያለሁኝ። ስለዚህ ተከተላቸው። በታላቅ ድምፅ እንዲህ እያለ ለአውሬውና ለምስሉ የሚሰግድ በግንባሩ ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል የሚል ትንሽ ጠንከር ያለ የሚያስደነግጥ የሚመስል፣ ግን እውነት የሆነ ማስጠንቀቂያ ወይም ቃል ሲናገር እንመለከታለን። ቀጥሎ በቅዱሳን እና በመላእክት በበጉ ፊትም በእሳትና በዲን ይሰቃያል ይላል። ይህን የሚያደርግ ሰው የሥቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉ የሚሰግዱ ስሙንና ምልክቱን የሚቀበሉ ሁሉ ቀንና ሌሊት ረፍት የላቸውም። የእግዚአብሔርን ትእዛዝ የሚጠብቁ ኢየሱስን በማመን የሚጸኑ ቅዱሳን ትዕግሥታቸው ከዚህ ነው በማለት ሲናገር እንመለከታለን። እንግዲህ መልአኩ በታላቅ ድምፅ ነው የሚለን፣ መልእክቱን መስበኩን እንመለከታለን። በታላቅ ድምፅ መልእክቱን ሰበከ። ይሄ ታላቅ ድምፅ የሚለው ቃል የመልእክቱን በጣም አስፈላጊ አንገብጋቢነት የሚናገር ነገር ነው። መልእክቱ ሁሉም ሊሰማው የሚገባ መልእክት መሆኑን፣ በሌላ አነጋገር መልእክቱ ዓለም አቀፋዊ መልእክት መሆኑን የሚያሳይ ሐሳብ ነው። ወገኖቼ በሌላ አባባል ዛሬ ይህ መልእክት የተሸከምን እኔና እናንተ ለዓለም ያለን ኃላፊነት ምን ያክል ከባድና ጠንካራ እንደሆነ የሚያሳስብ መልእክት ወይም ደግሞ ቃል ሆኖ ነው የምንመለከተው። እንዲህ ይላል ሲጀምር ማንም ለአውሬውና ለምስሉ ቢሰግድ፣ የመጀመሪያው መልአክ ሰማይና ምድርን ለፈጠረው አምላክ ብቻ ስገዱ ነበረ፣ ያንን በመጀመሪያው ክፍል ስናጠና፣ እዚህ ጋር ደግሞ ከዚህ ሰማይና ምድርን ከፈጠረው አምላክ ውጭ ማንም ለውሬው ቢሰግድ ይላል። ማንም ለሌላ ነገር ቢሰግድ የሚል ቃል ሲናገር እንመለከታለን። ስለዚህ የመጀመሪያው መልእክት የመጀመሪያው መልአክ መልእክት ካስጠነቀቀው ብዙ ያራቀ ግን፣ አሁን ሲያጠነክረው እንመለከታለን። ሁለተኛው መልአክም ደግሞ ይህን ነበር ያለው፣ ባቢሎን አለ ወደቀች ያለበት ምክንያት ሦስተኛው መልአክ በግልጽ ይነግረናል ለወንቡድድቀቷ ለውድቀቷ ምክንያት የሆነው የመጀመሪያው መልአክ መልእክት ያስተማረውን ሊሰገድለት፣ ሊመሰገን፣ ሊከበር የሚገባውን የአምላክን ስልጣን ለራሱ በማድረጓ እንደሆነ ከዚህ የተነሳ ሁለተኛው መልአክት መልእክት ይቺ ባቢሎን እንደወደቀች ይናገራል። ለምን? የእግዚአብሔርን ክብር ስለቀማች፣ የእግዚአብሔርን ስልጣን ስለወሰደች፣ የእግዚአብሔርን ስልጣን ስለተሻማች። እግዚአብሔር ደግሞ ክብሬን ለማንም አልሰጥም ነው የሚለው። የተወደዳቸው ወገኖቼ እግዚአብሔር ክብሩን ለማንም አይሰጥም። ስለዚህ ሶስተኛው መልአክ በግልጽ ቋንቋ በግልጽ አነጋገር ስግደት ለማን እንደሚገባ ይነግረናል። ስግደት የሚፈልግ ሌላ ግን የሚነሳ አውሬ የተባለ የተጠቀሰ ኃይል እንዳለ ሶስተኛው ይነግረናል። ስግደት ለእግዚአብሔር እንጂ ለሌላ ለማንም አይገባም። መጽሐፍ ቅዱስ ሰማይና ምድር ለፈጠረ ለእርሱ ብቻ ስገዱ በማለት የመጀመሪያው መላእክት በደንብ አድርጎ አስጠንቅቆ ነበር፣ ወይም ደግሞ አስተምሮ ነበር። ይህንን ቃል እንግዲህ ባለመስማት ስግደት ፈላጊ በመሆን በሁለተኛው መላእክት መልክ እየወደቀ ያለውን ኃይል መጨረሻ በማስቀመጥ ነው ይህ ሶስተኛ መልአክ የሚናገረው ማለት ነው። ይህ ኃይል አውሬ ተብሎ ተጠቅሷል። ወይም ደግሞ ወገኖቼ ይህ አውሬ የባቢሎን ገዥ የሆነው ቁጥር ስምንት ላይ እንመለከታለን። ይህ አውሬ ከምድር የወጣ አውሬ በራእይ ምዕራፍ አስራ ሶስት ከአንድ እስከ አስራ ስምንት እንደ መሳሪያ በመጠቀም በተለይ ይህ አውሬ ማለት ነው ከምድር የወጣውን አውሬ እንደ መሳሪያ በመጠቀም ለእግዚአብሔር ብቻ የሚገባውን ስግደት ሰዎችን በማታለል ብቻም ሳይሆን በማስገደድም ጭምር ስግደትን ለራሱ እንደሚያደርግ መጽሐፍ ቅዱሳችንን በሚገባ ፍንጭ ሲሰጠን እንመለከታለን። በመሰረቱ ይህ አውሬ ማን ነው? ይህ አውሬ ማን ነው? በራእይ ምዕራፍ 13 አንድ እስከ አስር ላይ የተገለጸው አውሬ ነው ወገኖች። ይህ አውሬ የተባለው ይህ አውሬ የወጣው ከባሕር ነው። ይህ ማለት እንግዲህ መጽሐፍ ቅዱሳችን ከዚህ በፊት እንደሚነግረን ይህ ባህር የሚለው ትርጉም በራይ ምዕራፍ 17 ቁጥር 15 ላይ ሂደን ስንመለከት ህዝቦች፣ ቋንቋዎች፣ ነገዶች እጅግ ብዙ ህዝብ የሚል ትርጉም አለው። ስለዚህ ይሄ አውሬ የወጣው ከብዙ ሰዎች መካከል እንደሆነ ይነግረናል። እነዚህ ሰባት ራሶች ከዘንዶ ላይ ካሉ ሰባት ራሶች ራይ ምዕራፍ 12 ቁጥር 3 ላይ እንደምናገኘውና ምዕራፍ አስራ ሰባት ላይ ከተገለጸው አውሬ ጋር ሰባት ራሶች ጋር በጣም ተመሳሳይ ወይም ደግሞ አንድ እንደሆኑ ይነግረናል። ራእይ ምዕራፍ 17 ቁጥር 9 እና 10 ላይ ሰባቱ ራሶች ሰባት ተራራዎችና ሰባት ነገሥታት መሆናቸውን ገልጿል። ስለዚህ ሰባቱ ራሶች የሰይጣንን ዓላማ በማስፈጸም እጅግ በጣም የታወቁና ሰይጣን ቅዱሳንን ለማሳደድ የተጠቀመባቸው የፖለቲካ ኃይላት መሆናቸውን ይነግረናል። በተለይ አስር ቀንዶች የሚልም እናገኛለን። እዚህ ጋር ይህን አውሬ በምንመለከትበት ጊዜ ራይ ምራፍ አስራ ሁለትን ሂደ ስናይ ስናጠና አስር ቀንዶች እንዳሉት ይናገራል። እንግዲህ እነዚህ አስር ቀንዶች ደግሞ በዳንኤል ምራፍ ሰባት ከሰባት እስከ ስምንት ጋርና ዳንኤል ምራፍ ሰባት ከአስራ አምስት ከሀያ ጋር ከተጠቀሰው አውሬ ጋራ ተመሳሳይነት እንዳላቸው እናያለን። ዳንኤል ምዕራፍ 7 ቁጥር 24 ላይ አስሩ ቀንዶች አስር ነገስታት ናቸው ይለናል። በዳንኤል ላይ ያሉት አስር ቀንዶች አስር መንግስታት ከሆኑ በራይ ያሉትም አስር ቀንዶች አስር መንግስታት መሆናቸው ግልጽ ነው። እነዚህ ነገስታት ደግሞ አስሩ የተከፋፈሉት የአውሮፓ መንግስታት እንደሆኑ ታሪክም ያረጋግጥልናል። አስር ዘውዶችም ይላለኝ እዚህ ጋ ስንመለከት አስሩ ቀንዶች አስር ዘውዶች ነበሯቸው ይህ አስር ቀንዶች የተመሳሰሉት እንግዲህ ኃይሎች ወይም ደግሞ የፖለቲካ መንግስታትን መሆናቸውን የሚያረጋግጥ ክብራቸውን ስልጣናቸውን የሚያሳይ ሆኖ እናየዋለን የስድብ ስምም የሚል እናገኛለን በዚህ አውሬ ላይ እንግዲህ አውሬው በራሱ ላይ የስድብ ስም ወይም ደግሞ ስሞች አሉት ይላል በዳንኤል ምዕራፍ ሰባት ቁጥር ሀያ አምስት ላይ ደን ስንመለከት አራተኛው አውሬ የተነሳው ከአራተኛው አውሬ የተነሳው ትንሹ ቀንድ በልዑል ላይ ቃልን ይናገራል ይሳደባል ይላል ይህ በዳንኤል ምዕራፍ ሰባት የተገለጸው ትንሽ ቀንድና በራይ ምዕራፍ አስራ ሶስት የተገለጸው ከምድር የሚወጣ አውሬ ተመሳሳይ ባህሪ እንዳላቸውና ተመሳሳይነታቸውም ደግሞ በደንብ እንደሚታይ ማስረጃ መስጠት ይቻላል እነዚህ ሁለቱን አውሬዎች እንግዲህ የሚያመሳስላቸው ዳንኤል ወይም ደግሞ ከአስሩ ቀንድ ላይ የወጣው አውሬንና አውሬንና ይሄኛውን ራይ ምዕራፍ 13 ላይ ያለውን አውሬ እንዴት እንደሚመሳሰሉ በምደን በምንመለከትበት ጊዜ አንደኛ፣ ሁለቱም ትንሽ ቀንድና ተሳዳቢ ኃይል አላቸው ይላለኝ። በዳንኤል ምዕራፍ 7 ቁጥር 25 ላይም ሄደን ስንመለከት በልዑል ላይ ቃልን ይናገራል ይላል። በራይ ምዕራፍ 13ም የተገለጸውን ሂደን ስንመለከት እግዚአብሔርን ለመሳደብ ስሙንና ማደሪያውንም የሚያድርበትንም ሊሳደብ አፉን ከፈተ በማለት የሁለቱን ተመሳሳይነት ሲናገር እንመለከታለን። ሁለተኛ የሚያመሳስላቸው ትንሹም ቀንድ ከልዑል ቅዱሳን ጋር እንደሚዋጋ በዳንኤል ሰባት አንድ ላይ አይተናል። እንደገናም ደግሞ በራይ ምዕራፍ 13 ላይ ደግሞ የልዑል ቅዱሳንን እንደሚያሸንፋቸው ይናገራል። ሦስተኛው የሚያመሳስላቸው ወይም ደግሞ አንድነታቸው የሚገልጽልን ትንሹም ቀንድ እግዚአብሔርን የሚሳደፍ አፍ እንዳለው ይናገራል ዳንኤል ምዕራፍ ሰባት ላይ በራእይ ምዕራፍ 13 አምስት ምድን ስንመለከት ታላቅን ነገርና ስድብን የሚናገር አፍ ተሰጠው በማለት ሲናገር እንመለከታለን። አራተኛ የሚያመሳስላቸው ነገሮች ትንሹ ቀንድ የተነሳው ከአረማዊ ሮም አስተዳደር፣ በተለይም ደግሞ ሊወድቅ በተቃረበበት ወቅት እንደሆነ በዳንኤል መጽሐፍ ላይ ሲነግረን ከሮም መንግስት እንደተነሳ ሲነግረን ራእይ ላይ ምድን ስንመለከት 13 ቁጥር ሁለት ላይ አውሬው የተነሳው በተመሳሳይ ሁኔታ ጊዜው ወይም ደግሞ በተመሳሳይ ሁኔታ አሮማዊ ሮም አስተዳደር ኃይሉን እና ዙፋኑን ትልቅ ስልጣኑን ባጣበት ወይም ደግሞ እያጣ በመጣበት ጊዜ እንደነበረ ይነግረናል ማለት ነው። አምስተኛ የሚያመሳስላቸው ነገር እንግዲህ ትንሹ ቀንድ ዳንኤል ላይ የምናየው እንደገና ራይ ላይ የምንመለከተው ዳንኤል ላይ ለ1260 ቀን በተለይ ደግሞ ቅዱሳንን ለዘመን ለዘመናትና ለዘመን እኩሌታ ኃይል ተሰጠው ሲል በራእይ መጽሐፍ ደግሞ ለአርባ ሁለት ወራት በማለት ሲናገር እንመለክት ተመሳሳይ ናቸው። አርባ ሁለት ወር ማለት ሶስት ዓመት ተኩል፣ አንድ ሺ ሁለት መቶ ስልሳ ቀን። ይህ ደግሞ በትንቢታዊ አነጋገር በተለይም ደግሞ አንድ ሺ ሁለት መቶ ስልሳ ዓመታት እንደያዘ እንመለከታለን። እንግዲህ እንደገና ደግሞ ስድስተኛ ነጥብ ስንመጣ በትንቢቱ ከተጠቀሰው አንድ ሺ ሁለት መቶ ስልሳ ዓመት ፍጻሜ በኋላ የልዑል ቅዱሳን ዘመኑንና የእግዚአብሔርን ሕጎች ከትንሹ ቀንድ እጅ ጋር ተጽዕኖ ነፃ እንደሚወጡ ዳንኤል ምዕራፍ 7 ቁጥር 25 ላይ ተጠቅሶ እናያለን። ራይ ምዕራፍ 13 አምስትም ደግሞ በተመሳሳይ ከዚህ ከ1260 ቀን በኋላ የእግዚአብሔር ሰዎች ነፃ እንደሚወጡ የሚያረጋግጥልን ማረጃ እንመለከታለን ማለት ነው። ይህ ከሆነ እንግዲህ በዳንኤል 7 ላይ ያለው ትንሽ ቀንድና በራይ ምዕራፍ 13 ያለው ነብር ይመስላል የተባለው አውሬ ሁለቱ ተመሳሳይነት እንዳላቸው በደንብ አድርገን ልንመለከት እንችላለን እንግዲህ ቀደም ሲል እንደተመለከተው ቀንድ የመንግስት ምሳሌ ነው ብለናል በራይ ምዕራፍ 17 ቁጥር አምስት ስለዚህ በዳንኤል ምራፍ 7 ላይ በተገለጸው አራተኛው አውሬ ላይ ያሉት አስር ቀንዶች ከዚህ መንግስት የሚነሱ አስር መንግስታት መሆናቸውን ቁጥር 24ተኛው ገልጾልናል ነቢዩ ዳንኤል ትንሽ ቀንድ ከሱ በፊት ከነበሩት አስር ቀንዶች የተለየ እንደሆነ ይናገራል። በተለይ ይሄ ከአራተኛው ወሬ የተነሳው አስር ቀንዶች የነበሩት አስሩ ቀንዶች መካከል ማለት ነው። አንደኛው ቀንድ ሶስቱን ፈነቃቅሎ የተነሳው ቀንድ በጣም የተለየ እንደነበረ ዳንኤል በደንብ አድርጎ ይነግረናል። ልዩነቱን ሲያስቀምጠው አንደኛ፣ ሲበቅል ትንሽ ነበረ፣ በኋላ ግን ትልቅ ወይም ደግሞ እጅግ በጣም ትልቅ ሆነ ይለናል። ሁለተኛ ከእሱ በፊት የነበሩትን ሶስት ቀንዶች ፈንቅሎ እንደተነሳ ነው የሚነግረን። ሶስተኛ ደግሞ የልዑል ቅዱሳንን አሳደደ ይላል። አራተኛ በእግዚአብሔር ላይ የስድብን ቃል ተናገረ ይለናል። ስለዚህ ይሄ በራእይ ምዕራፍ አስራ ሶስት ላይ የተጠቀሰው አውሬ በዳንኤል ምዕራፍ ሰባት ላይ ከተጠቀሰው አውሬ ጋር በደንብ ተዛማች ወይም ደግሞ ተመሳሳይነት እንዳለው ያው ባህሪ እንደሆነ የሚከናወነው ይነግረናል ማለት ነው ይህ ማለት እንግዲህ በትንሹ ቀንድ የተመሰለው መንግስት ከሌሎች መንግስታት ሁሉ የበለጠ የተለየ መንግስት ይሆናል ማለት ነው። እነዚህ ከላይ የዘረዘርናቸው ለትንሹ ቀንድ የተሰጡት መገለጫዎች ስናያይዛቸው በትንሹ ቀንድ የተመሰለው መንግስት ሃይማኖትንና ፖለቲካን አጣምሮ የያዘ መንግስት ነው ማለት ነው። ይህ ከሆነ ትንሹ ቀንድ ወይም ከባህር የወጣው ነብር መሰል አውሬ በመካከለኛው ክፍለ ዘመን ከነበረው የሮም ጳጳሳዊ አስተዳደር ጋር ከፍተኛ የሆነ ግንኙነት እንዳለው ምንም ጥርጥር የለውም። ተመልከቱ እንግዲህ ስድብ ይለናል። ታዲያ ስድብ ምንድን ነው? ስድብ ምንድን ነው? ይሄ አውሬ የስድብ አፍ ተሰጠው ነው የሚለን። ምንድን ነው ስድብ? ምክንያቱም አሁን አውሬው ማንነው እያለ ነው። ምክንያቱም ለአውሬውና ለምስሉ የሚሰግዱ ነው የሚለን እግዚአብሔር ቃል ለዚህ አውሬ ላለመስገድ አውሬው ማን እንደሆነ በደንብ ማወቅ አለብን። ይህንን ካላወቅን እንዳንስት ሊይዘን ወይም ደግሞ ሊከላከለን የሚችል ምንም አይነት ወገኖች መረጃ የለንም። ስለዚህ ይህ አውሬ ማን እንደሆነ እየተመለከትን ነው። በተለይ በደንብ አድርገን እንዳየነው የዳንኤል ምዕራፍ ሰባትን እና የራይ ምዕራፍ አስራ ሶስትን አውሬ በምንመለከትበት ጊዜ ይህ ባህርያዊ ተመሳሳይነት ያለው ከመጨረሻው ሮም መንግስት መፈራረስ በኋላ የተነሳው ጳጳሳዊ ስርዓት እንደሆነ መጽሐፍ ቅዱሳችን እያረጋገጠልን፣ ከባህሪ አንጻር እያረጋገጠልን እየመጣ ነው ያለው። ታዲያ ስድቡ ምንድን ነው? የስድብ አፍ ተሰጠው ነው የሚለው ስድቡ ምንድን ነው? ይህን ለማወቅ በተለይ አይሁዶች ስድብ እንዴት እንደሚያስተውሉ ማወቅ ያስተምራል፣ ወይም ደግሞ የመጽሐፍ ቅዱስን ባህል ማወቅ በደንብ ይጠቅመናል። በዮሐንስ ወንጌል ምዕራፍ አስር ቁጥር 33 ላይ ሂደን ስንመለከት ኢየሱስም ከአባቴ ብዙ ስራ አሳይቻ ከአባቴ ብዙ መልካም ስራ አሳየኋችሁ ከእነርሱ ስለማናቸውም ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስህን አምላክ ስለማድረግ ነው እንጂ ብሎ መለሱለት ይላል። ስለዚህ አንድ ሰው ራሱን ከአምላክ ጋር እኩል ሲያደርግ ያ አምላክን እንደ መሳደብ ይቆጠራል በአይሁድ አባባል። በነገራችን ላይ እውነት ነው። ያልሆነውን መሆን ግብዝነት ወይም ደግሞ ስድብም ነው ስድብም ነው። ከዚህ ቃል በመነሳት እንደምንመለከተው ጌታችን ኢየሱስ ክርስቶስን አንተ መልካም ስላደረግክ አይደለም፣ ምን ወግድ ስለ መልካም ስራ አይደለም፣ ነገር ግን አንተ ሰው ሆነ ሳለ ራስህን አምላክ ስላደረክ ነው እንዳሉ በሁለተኛው መላእክት መልእክት እንዳጠናን ወገኖች ራሱን አምላክ አድርጎ በዚህ ምድር የእግዚአብሔር ወኪል እንደሆነ የሰየመ ማን እንደሆነ ባለፈ አጥንተን መተናል። በደንብ አሰውላችሁ ከሆነ፣ ስለዚህ ስድብ ማለት ልብ በሉ፣ አንደኛ ሰው ሆኖ እያለ ራስን አምላክ ማድረግ ነው። ማን ነው ታዲያ ሰው ሆኖ ራሱን አምላክ በማድረግ የአምላክ ወኪል አድርጎ የቆጠረ በዚህ ምድር? ሁለተኛ ስድብ ምንድነው የሚለው ነው። ስድብ አፍ ተሰጠው ይላል። ምንድነው የስድብ አፍ? መጽሐፍ ቅዱሳችን በሉቃስ 5 ቁጥር 18 እስከ 21 ድረስ ስንመለከት እነሆ አንድ ሽባ አልጋ ተሸክመው አመጡ። እምነታቸውንም አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። ጻፎች ፈሪሳውያንም ይህ የሚሳደብ ማን ነው አሉ። እሱ እኮ ኃጢአት ተሰረየችልን አለው፣ እነሱ ግን ይህ የሚሳደብ ማን ነው አሉ። ልብ በሉ እንግዲህ፣ ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰረይ ማን ይችላል ብለው ያስቡ ጀመር። እንግዲህ በዚህ ጥቅስ ተነስተን ስንመለከት ሰው ኃጢአት ይቅር ማለት ስልጣን አለኝ ሲል እግዚአብሔር እንደ መሳደብ ይቆጠራል ማለት ነው። ምክንያቱም ኃጢአትን ይቅር ማለት የሚችል ማን ብቻ ነው? እግዚአብሔር ብቻ ነው። ታዲያ ዛሬ ይህ የስድብ ስም የተሰጠው አውሬ የለም ወይ? በምድር ነው። በመጀመሪያ ሰው ሱሮ ሰው ሆኖ እያለ አምላክ ራሱን ያደረገ፣ ሲቀጥል ደግሞ እግዚአብሔር ብቻ የሰውን ልጅ ኃጢአት ይቅር ሊል የሚችል ሆኖ እያለ ራሱን ኃጢአትን ይቅር ሊል የሚችል አድርጎ የቆጠረ እርሱ ነው። እንግዲህ የስድብ ስም የሚለው ወገኖቼ የሮም ጳጳስ ስርዓት እግዚአብሔርን ተሳድቧል። ራሱን ከእግዚአብሔር ጋር እኩል እንዳደረገ ታሪክ በደንብ ይነግረናል። እነዚህን ነገሮች ታሪክን ሄዶ ማገላበጥ ነው። የታሪክ አዋቂዎች የጻፉትን መረጃ ስንመለከት ፖፕ ሊዩ ስምንተኛው ሲናገር ሳለ እኛ ወይም ካህናት ይልና በዚህ ምድር የሁሉ ቻይ እግዚአብሔር ቦታ ነው የያዝነው ይላል። የሁሉን ቻይ እግዚአብሔር ቦታ ማንም ሊይዝ አይችልም። ነገር ግን ከዚህ ጋር በተጻፈው መጽሐፋቸው መሰረት ይናገራል። በመቀጠል እንደዚህ ይላል ጳጳሱ እጅግ ታላቅ ክብር ያለው ከመሆኑ የተነሳ ጳጳሱ ከመሆኑ የተነሳ ተራሰው ሳይሆን እንደ እግዚአብሔር ያለና በምድር ላይ የእግዚአብሔር ወኪል ነው በማለት ይናገራል። ይህ ሌዊ በመቀጠል ሲናገር እንደዚህ ነው የሚለው ጳጳስ ሌዊ ጳጳሱ ሦስተኛ ዘውዶች በራሱ ላይ የጫነ ሲሆን ይህ የሰማይና የምድር ከምድር በታች ያለው ዓለም ገዥ መሆኑን ያሳያል። ሶስት ዘውዶች ነው በነገራችን ላይ ጳጳሱ የሚችለው ሰማይን ምድርና ከምድር በታች ያለው ነው ያሳያል፣ የነዚህ ገዥ መሆኑን። የዚህ ገዥ ሰማይና ምድርን የፈጠረ የሰማይና የምድር ገዥ እግዚአብሔር ሆኖ እያለ ለሰው ልጅ ይህን ስልጣን ማንሰጥ። በመቀጠል እንደዚህ ነው ጳጳሱ በምድር ላይ እንደ እግዚአብሔር ነው፣ የክርስቶስ ታማኝ ልጅ፣ የበላይ ገዢ፣ የነገስታት ሁሉ ንጉሥ፣ እጅግ ብዙ ስልጣን ያለው በምድር ብቻ ሳይሆን ሰማይ መንግስት ግዛቶችን እንዲመራ ሁሉን ቻይ በሆነው አምላክ ፊት ተሰጥቶታል፣ ወይም ደግሞ ኃላፊነት ተሰጥቶታል በማለት ይናገራል። ጳጳሱ ትልቅ ስልጣንና ኃይል ያለው በመሆኑ መለኮታዊ ሕጎችን ማሻሻል፣ ማብራራት ወይም መተርጎም ስልጣን አለው ይላል። ጳጳሱ ስልጣን የተሰጠው ከእግዚአብሔር እንጂ ከሰው ስላልሆነ መለኮታዊ ሕጎችን ማሻሻልና በጎቹንም ለማሰማራት እና ለመፍታት ኃይል ያለው ስለዚህ በምድር ማሰር መፍታት ይችላል ይላል። በምድር ላይ የእግዚአብሔር ምክትል ነው በማለት በተለይ ደግሞ እንመለከታለን። እግዚአብሔርና ክርስቶስ የሚያደርጉት ማንኛውም ነገር ወኪሉ ወይም ጳጳሱ ማድረግ ይችላል። እግዚአብሔር ከሰጠው የእምነት መመሪያ ተቃራኒ የሆነ ነገር አይሰራም፣ ምክንያቱም በእሱ ላይ ትልቅ እምነት አለ በማለት ሎዊ ፖፕ ሎዊ ሁለተኛው በተለይም ደግሞ ባይብሊቲካ በሚለው መጽሐፍ ላይ የተወሰደ ቅጽ ስድስተኛው 2529 ገጽ ላይ እንመለከታለን ማለት ነው ወገኖቼ መጽሐፍ ቅዱስ እንግዲህ ለዚህ ነው ሲናገር ሳለ ሶስተኛው መላእክት መልእክት ዛሬ አለማችንን በኃይል እንድናስጠነቅቅ ሰዎች ከዚህ አይነት ስርዓት ሰዎች ከዚህ አይነት አስተሳሰብ ሰዎች ከዚህ አይነትም ደግሞ አመለካከት እንዲወጡና ሰማይና ምድርን የፈጠረውን እግዚአብሔርን ብቻ እንዲያመልኩ ያ ካልሆነ ግን ሶስተኛው መልእክት የሚለው ይህን ነው ለአውሬውና ለምስሉ የሚሰግዱ የእግዚአብሔርን የቁጣ የወይን ጠጅ ሳይቀላቀል ይጠጣሉ ነው የሚለው ምክንያቱም ሊሰገድለት የሚገባ እግዚአብሔር አምላክ ብቻ ነው። እግዚአብሔር አምላክ ብቻ እንደሆነ ይነግረናል። ይህ ብቻ አይደለም። ካህኑ እንደዚህ ነው የሚለው ኃጢአትን ይቅር ብያለሁ ሲል የራሱ ያዳኝን ቦታ ነው የያዘው። ኃጢአት ይቅር ማለት ይችላል። አንድን ኃጢአተኛ ብቻ እንኳ ይቅር ለማለት የእግዚአብሔር ሁሉን ቻይነት ኃይል ይጠቀማል። ነገር ግን እግዚአብሔር በሁሉ ቻይነት የሚያደርገውን ነገር ካህኑ ኃጢአትን ይቅር ብያለሁ በማለት ብቻ ሊያደርገው ይችላል፣ በማለት ኢኖሰንት ሶስተኛ የሚባለው ጳጳስ እንዲህ ጽፈው እንመለከታለን። ከተሰጣቸው ኃላፊነት ወይም ሥራ ክብር የተነሳ ካህናት ብዙ አማልክት ናቸው ቢባል የተጋነነ አይደለም በማለት ጽፈዋል። ወገኖቼ ከዚያው መጽሐፍ ገጽ 34 እስከ 36 በጣም የሚገርሙ ብዙ ነገሮች አሉ። የተወደዳችሁ ወገኖቼ ለዚህ ነው የእነዚህ የሶስቱ መላእክት መልዕክት አስፈላጊነት በዚህ በመጨረሻ ዘመን ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ለዓለም መነገርና ለዓለም መሰበክ ያለበትም የሶስቱ መላእክት መልዕክት ለዚህ ነው። ምክንያቱም ስግደት የሚገባው እግዚአብሔር ተቀምቶ ዛሬ ወገኖችን ስግደት ለማን እንደሆነ መጽሐፍ ቅዱሳችን እንደሚነግረን እንዲሁም በአይናችን እንደሚታይ ሆኖ ነው የምናየው። ከዚህ ራሳችን መጠበቅ አለብን። ልብ በሉ፣ ይሄ ብቻ አይደለም። በጣም ብዙ ነገሮች ነው የሚናገረው እጅግ በጣም የሚገርምና የሚደንቁ። እጅግ በጣም የሚያስደንቅ ነገር ቢኖር የእርሱ ካህናት የእግዚአብሔርን የእርሱ የሚላቸው ይህ ስጋዬ ነው የሚሉት ይህ ስጋዬ ነው የሚለውን ቃል በሚናገሩበት ጊዜ ለካህናቱ በመታዘዝ እግዚአብሔር ራሱ ከሰማይ ወደ ጠረጴዛ ይወርዳል። የትም ሁነው ቢጠሩት የፈለጉትን ያክል ጊዜ ቢጠሩት፣ ጠላቶች እንኳ ቢሆኑ ለቃላቸው በመታዘዝ ወደ እነርሱ በመምጣት እጁን በእጃቸው ላይ ያደርጋል፣ በማለት ወገኖች ይናገራል። ከመጣ በኋላ ምን እንደሚሆን ታውቃላችሁ? እዚህ መጽሐፍ ላይ ሲናገር ከመጣ በኋላ ሙሉ በሙሉ በእነርሱ ወይም በካህናቱ ትዕዛዝ ስር ይሆናል። እግዚአብሔር ተብሎ ይታመናል። ምን አይነት አስተምሮ ነው? ለዚህ እኮ ነው ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን እጅግ ከኔ ራቀ ነው። የሰውን ስርዓትና ትምህርት እያስተማረ እንዲሁ በከንቱ ያመልከኛል። ስለዚህ ህዝቤ ሆይ ከዚህ ውጡ ነው የሚለው ከዚህ አስተምሮ ከዚህ አስተሳሰብ ከዚህ ባህል እንድንወጣ እግዚአብሔር አምላክ ዛሬ ይጠራናል። እንደውም በጣም የሚገርማችሁ ደስ እንዳላቸው ያደርጉታል። ካህናቶች ይችላሉ እግዚአብሔርን ከዛ በኋላ ከአንድ ቦታ ወደ ላንድ ቦታ ያሽከረክሩታል። ከፈለጉ በቤተ መቅደስ ውስጥ ይዘጉበታል፣ ወይም በጠረጴዛ ፊት ያቆሙታል፣ ወይም ከቤተ ክርስቲያን ውስጥ ተሸክመውት ይወስዱታል። ከፈለጉም ሥጋውን ይበላሉ፣ ሌሎች እንዲበሉትም ሊሰጡ ይችላሉ፣ በማለት ወገኖቼ ይናገራሉ። ቅዱሳን ላውረስ ጀስትኒያ የተባለው ሰው ደግሞ በተለይ በዚኸው መጽሐፋቸው ላይ ሲናገሩ ስለ ካህናቱ እንደዚህ ነበር ያለ የካህናት ኃይል እንዴት ታላቅ ነው! አንዲት ቃል በተናገሩ ጊዜ ህብስቱ ወደ ክርስቶስ ስጋነት ወዲያውኑ ይለወጣል። መጽሐፍ ቅዱስ እኮ ህብስቱ የክርስቶስ ኢየሱስ ደምና ስጋ ምሳሌ እንጂ የክርስቶስ ሕያው ስጋ ነው አይደለም የሚለን ይህ አስተምሮ ተመልከቱ ወገኖቼ ህብስቱ ወዲያውን ወደ ክርስቶስ ስጋነት ይለወጣል። ሰብአዊ የሆነ እግዚአብሔር ልጅ ከሰማይ ይወርድና በጌታ እራት በጠረጴዛ ላይ በአካል ይገኛል በማለት መጽሐፍ ቅዱሳዊ ያልሆነ ትምህርት ሲነገር እንመለከታለን። አንዳንዶች ወይም ደግሞ አንዳንድ ሁኔታዎችን ስንመለከት ካህኑ የፈጣሪ የፈጣሪ ፈጣሪ ወይም ደግሞ የፈጣሪያቸው ፈጣሪ ሆነው ለመቆም ራሳቸውን የሰየሙ ይመስላሉ። እንዳውም በጣም በሚገርም ሁኔታ ቅዱስ በርናንዴስ ኦፍ ሲዮና የተባለው ማለት ነው ሰው በጻፈው መጽሐፉ ላይ ሲናገር እንደዚህ ነው የሚለው። በዲያግኒቲስ ኤንድ ዲዩቲስ ኦፍ ዘ ፕሪስትስ የሚለው መጽሐፍ ገጽ 26ና 27 ላይ እንዲህ የሚል ቃል እንመለከታለን። የካህናቱ ኃይል የመለኮታዊ አምላክ ኃይል ነው ምክንያቱም፣ ተመልከቱ እንግዲህ የካህናቱ ኃይል የመለኮታዊ አምላክ ኃይል ነው ምክንያቱም ህብስቱን ወደ ክርስቶስ ስጋነት ለመለወጥ ዓለምን ለመፍጠር ያስፈለገውን ያክል ኃይል ያስፈልጋል፣ በማለት ሲናገሩ ወይም ደግሞ የተጻፈው እንመለከታለን ማለት ነው። የተወደዳችሁ ወገኖች በጣም ብዙ መረጃዎች አሉ። በመጽሐፍ ቅዱስ ለክርስቶስ የተሰጡ ስሞች በሙሉ የቤተ ክርስቲያን የበላይ ለሆኑ ጳጳሳት ተሰይመውና ተሰጥተው እንመለከታለን። እዚህ ላይ ነው እንግዲህ ወገኖች የስድብ ስም የምንለው። እዚህ ላይ ልብ እንበል። ይህ ማለት ሁሉን ቻይ አልፋ ኦሜጋ የሰላም አለቃ የዘላለም አባት መካር ድንቅ ኤልሻዳይ እኒህ በሙሉ የክርስቶስ ስም ናቸው የሚባሉ ስሞች ሁሉ ለጳጳስ ተሰጥተው ስልጣን ላይ እየዋሉ እንመለከታቸዋለን ማለት ነው። ስለዚህ እግዚአብሔር ቃል ሲናገር ሳለ በተለይ በሦስተኛው መላእክት መልእክት ላውሬውና ለምስሉ የሚሰግዱ ሊሰገድለት የሚገባውን እግዚአብሔርን ትተው ለእርሱ የሚሰግዱ የእግዚአብሔርን ስም የቀማውን የእግዚአብሔርን ስልጣን የቀማውን እግዚአብሔርን ሳይሆን እግዚአብሔር ራሱን ያደረገውን ሰው ሆኖ እግዚአብሔር የሆነውን ሰው ሆኖ ወገኖቼ፣ ኃጢአት ይቅር ለሚለው በዚህ መንገድ ለሚሰግዱ ሁሉ የተነገረ ማስጠንቀቂያ እንደሆነ ይነግረናል። አው እግዚአብሔር ራሱ የእርሱ ካህናት በሚሰጡት ውሳኔ ሊመራ ይገባል። ይቅር ለማለት ይሁን ላለማለት፣ ኃጢአትን ለመፋቅ ይሁን ላለመፋቅ፣ ካህናት የሚሰጡትን ውሳኔ የመቀበል ግዴታ አለብን። እስከዚህ ድረስ እኮነ ወገኖቼ፣ የሰው ልጅ እስከዚህ ድረስ ነው እግዚአብሔርን የወሰነው።